ለኢትዮጵያ የፖለቲካ ችግሮች ዘላቂ መፍትሄ ለማስገኘት የሽግግር መንግስት ማቋቋም ፍጹም አስፈላጊ ነው በሚሉ በአንድ በኩል በሌላ በኩል ደግሞ የሽግግር መንግስት ቢቋቋም ጥሩ ቢሆንም ክፍትና ሁሉን አሳታፊ መድረክ እስከተፈጠረ ብቸኛ መንገድ ላይሆን ይችላል በሚሉ ሁለት አንጋፋ ምሁራን መካከል የተካሄደ ውይይት ነው። ጡረታ ላይ የሚገኙትና ኒውዮርክ ከተማ የሚኖሩት የማህበራዊ ጥናት የቋንቋዎችና የስነ አምልኮ ጉዳዮች ምሁሩ ዶክተር ጌታቸው ኃይሌ በቅርቡ ባወጡት አጭር ጽሁፍ አዲሱን ጠቅላይ ሚኒስትር አብይ አህመድን ጀግና ብለው ጠርተው የገቧቸውን ቃሎች ለማክበር በህገ መንግስት ውስጥ መሻሻል አለባቸው ናቸው የሚሏቸውንም አንቀጾች ተቋቁመዋል። በሌላ በኩል ደግሞ ሺካጎ የሚኖሩት የምጣኔ ሀብት መምህሩ ዶክተር ጌታቸው በጋሻውም ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍና አድናቆት ገልጸው ለኢትዮጵያ የሚያስፈልጋት ግን ጥገናዊ ማሻሻዎች ሳይሆኑ መሰረታዊ ለውጥ ነው ይላሉ። ሶሎሞን አባተ ነው ምሁራኑን ያወያየው። ሁለታችሁንም አመሰግናለሁኝ እግዚአብሔር ይስጥልኝ ዶክተር ጌታቸው ኃይሌ ዶክተር ጌታቸው በጋሻው እስቲ በቅድሚያ ወደ ውይይታችን ለመግባት ለአድማጮች ጥያቄዎቻችንም ማንነታችሁን አስታውሱልኝ። ከዶክተር ጌታቸው ኃይሌ ልጀመር። ጌታቸው ኃይሌ ይባላለሁ። ከኢትዮጵያ ከመውጣቴ በፊት አዲስ አበባ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አስተምር ነበር። ከአስራ ዘጠኝ መቶ በምዕራባውያን አቆጣጠር ሰባ አምስት አመተ ምህረት ጀምሮ ከኢትዮጵያ ውጭ ነው የምኖረው። ለረጅም ጊዜ ሚኒሶታ ኖር ያለሁ፣ አሁን ያለሁት ኒውዮርክ ሲቲ ነው። ምን እየሰሩ ነው ፕሮፌሰር ኒውዮርክ አሁን እግዚአብሔር የሰጠኝ የእረፍት ጸጋ እየተጠቀምኩበት ነው ስራ ፈት ነኝ ጡረታ ላይ ነው ያሉት ማለት ነው ጡረታ ላይ ነኝ አዎ ወደ ጡረታ ከመውጣትዎ በፊት ምንድን ነበር የሚያደርጉት ሚኒሶታ የሚሆን ኒውዮርክ ሚኒሶታ የኢትዮጵያ የግዕዝ መጻሕፍት በፎቶግራፍ ተነስተው ሴንት ጆንስ የሚባል ዩኒቨርሲቲ አለ እዚያ ተከማችተዋል እና እነሱን እያጠናሁ መመዝገብ ነበረ እና ያንም በማድረግበት ጊዜ እንግዲህ ለዩኒቨርሲቲው ከምሰጠው አገልግሎት በላይ እኔም ደግሞ ተጠቅሜበታለሁ። ምክንያቱም የሀገራችን ታሪክ ያለው ግዕዙ መጽሐፍት ውስጥ ስለሆነ እነሱን መመዝገብ እነሱን ማጥናት ነው እና በብዙ ሺህ የሚቆጠሩ መጽሐፍት እዚያ ተከማችተዋል። እነዚያን እንግዲህ አብዛኞቹን አይቻቸዋለሁ፣ አንብቤያቸዋለሁ። ሙያው ለመሆኑ ምንድን ነው ፕሮፌሰር ጌታቸው? እኔ መጀመሪያ የተማርኩት መንፈሳዊ ትምህርት ነው። ካይሮ ነው የተማርኩት እና ሶሲዮሎጂ ደግሞ አሜሪካን ዩኒቨርሲቲ ተምሬያለሁ። ጀርመን ሀገር ፊሎሎጂ የሚባል የቋንቋ ጥናት ላይ በተለየ ሴሜቲክ ላንጉጅስ የሚባሉት የሴም ቋንቋዎች የሚባሉትን ዝምድናቸውን በማጥናት ላይ ነው። እንግዲህ የመጨረሻ ጥናቴን ያደረግኩት ግዕዝ፣ አማርኛ፣ ትግርኛ፣ ጉራግኛ፣ አረብኛ፣ እብራይስጥ፣ ሱርስት እና ደቡብ አረብ እኛን ፊደል የሚመስል የሚጽፉ የእነዚያ መመሳሰል በጣም ያስገርመኝ ስለነበረ እነሱን በመከታተል ነው እንግዲህ መጨረሻውን ትምህርቴን ያገኘሁት። በኋላ አዲስ አበባ ስመለስ ግዕዝና፣ አማርኛ፣ አረብኛ አስተምር ያለሁ አዲስ አበባ ዩኒቨርሲቲ። እነዚህን ቋንቋዎች ሁሉ ይችሏቸዋል ማለት ነው ፕሮፌሰር? በአረብኛ ነው የተማርኩት እብራይስጥ ብሉይ ኪዳንን ለማጥናት ያህል አዲስ ኪዳንን ደግሞ በግሪክ ለማንበብ ያህል። ከዚያ ደግሞ የቅብጦች ዩኒቨርሲቲ ስለሆነ የተማርኩት ኮሌጅ ስለሆነ የቅብጦች ቋንቋ መማር ነበረብኝ። እና እነዚህን አብዛኞቹን ሰራባቸዋለሁ፣ አረብኛውን እና ጀርመንኛውን እብራይስጡን ሰራባቸዋለሁ። ምክንያቱም ጥናቴ የተመሰረተው እዚያ ላይ ስለሆነ ሌሎቹን በመዝገበ ቃላት እርዳታ እታገላለሁ። አንዳንድ የኢትዮጵያ ጉዳይ በተጻፈ ጊዜ ታሪክ በተጻፈ ጊዜ በፈረንሳይኛ ወይንም በጣሊያንኛ ከሆነ መዝገበ ቃላት እርዳታ ያስፈልገኛል። እንግዲህ ፕሮፌሰር ጌታቸው ኃይሌ በአጻጻፎም ውስጥ ቋንቋዎ ይናገራል። ስለ እርስዎ ዳራ፣ ስለ ታሪኮ ወደፊት ሰፋ አድርገን ደግሞ ይሄንን የግሎን ተሰጥኦ፣ ጥናቶን፣ እድሜዎን እንፈትሻለን። ከሰውም ጋር ሰፋ አድርጌ ለማስተዋወቅ ጥረት አደርጋለሁኝ። በጣም እግዜር ስጥልኝ ለሰጡኝ ማስታወሻ ማለት እችላለሁኝ። ወደ ዶክተር ጌታቸው በጋሻው ልመለስና እርስዎስ የት ነው ያሉት? ምንድን ነው የሚሰሩት? አመሰግናለሁ። እኔ አሁን ያለሁት ሺካጎ ኢሊኖይ ግዛት ውስጥ ነው። ወደዚህ ከመምጣቴ በፊት ኢትዮጵያ ቀዳማዊ ኃይለሥላሴ ዩኒቨርሲቲ የፕሮፌሰር ጌታቸው ኃይሌ ተማሪ የነበርኩ ነኝ። እዛ እስከ ሶስተኛ አመት ተምሬ በሀገሪቱ ውስጥ ለውጥ ሲመጣ ዲከ ዩኒቨርሲቲው ተባረሬ ይሁን ወጥቼ ወደ አውዲ ቆይቼ ወደ አሜሪካ ወደ አስራ ዘጠኝ መቶ ሰማኒያ አንድ በፈረንጅ መጣሁና ካሊፎርኒያ የመጀመሪያውን ደረጃ ትምህርቴን እዛው ጨርሽ ድህረ ምረቃ ትምህርቶቼን በካሊፎርኒያ ሚሽገን ተማርኩ ተማርኩና፣ ያንም ስጨርስ በዚሁ በአሜሪካ ሀገር መጀመሪያ በሚሽገን፣ አሁን እዚህ ቺካጎ ኢሊኖይ በኢኮኖሚክስ አስተማሪነት በአንድ በኩል እሱን እየሰራሁ ግን፣ በሌላ በኩል በአብዛኛውም ደግሞ ከመሰረቱ ከሀገሬ ያስወጣኝን የሀገሬን ፖለቲካ እየተማርኩ እና በዛ ውስጥ ሁኔታውና ጊዜ በሚፈቅድልኝ መሰረት ከድሮ መምህሬ ከፕሮፌሰር ጌታቸው ኃይሌ ጋር እየተማከርኩ እሳቸው እያስተማሩኝ እንግዲህ ቀጥያለሁ ማለት ነው። አሁን እዛ ነው ያለው። እንግዲህ እንኳን ተገናኛችሁ ተማሪና አስተማሪ። እርሶም ዶክተር ጌታቸው በጋሻው አስተማሪ እንደገና እስቲ አሁን እናንተን የምታካክሉ ትልልቅ ምሁራን ከአቅም አኳያ እንደዚሁም በእድሜም በልምድም የበለጸገ ታሪክ ያላችሁ ሰዎች በሁሉም ዘርፍ ማለት እችላለሁኝ በማህበራዊ ሕይወቱም በትምህርቱም በፖለቲካውም ዓለም ንቁ ተሳትፎም እያደረጋችሁ ድምጻችሁም እየተሰማ ያለ ሰዎች ናችሁ። አሁን ኢትዮጵያ እንግዲህ በለውጥ ጎዳና ላይ እንደምትገኝ ነው ብዙ ሰው እየተናገረ ያለው። አገሪቱን እያስተዳደረ ያለው ገዢው ፓርቲም እንደዚሁ የራሱን ግምገማ አካሂዶ ብዙዎቹን ቀደም ሲል ይንቀሳቀስባቸው የነበሩ መድረኮቹን ለማስተካከል ግለ ሂስ አካሂዶ በለውጥ ላይ መሆኑንም እየተናገረ ነው ያለው። ፕሮፌሰር ጌታቸው ኃይሌ የአዲሱን ጠቅላይ ሚኒስትር መሾም ወደዛ ወንበር መምጣትም አስመልክቶ አንዲት አጠር ያለች ጽሁፍ አቅርበዋል እና ይህንን ጽሁፍን ትንሽ ገለጥ እንዲያደርጉልን ትንሽ እንዲያብራሩልን ነው አንድም ወደዚህ መድረክ የጋበዝኩት። በሌላ በኩል ደግሞ ዶክተር አብይ አህመድን እንደ ለውጥ ሰው የማያዩቸውም ሰዎች አሉ። በዚህም በኩል እንደዚሁ አስተያየታቸውን የሚሰጡ ብዙዎች ናቸው። እስቲ ከፕሮፌሰር ጌታቸው ሊጀምርና ሲጀምሩ ዶክተር አብይ አህመድ የአቶ ኃይለማርያም ደሳለኝን ወንበር ስለወሰደ ብዙ ሰዎች የሆነውን ትተው ያልሆነውን እንደሆነ አድርገው የራሳቸውን ምኞትና ፍላጎት ሲተቹ ሰነበቱ። ይሄ መንደርደሪያ አረፍተ ነገር ሆኖ ምን ማለት ሆኖ አሁን እዚያውም ላይ ከዚያ አስከትዬ እንደ ገለጽኩት ዶክተር አብይ የተመረጠው ኢህአዴግን እንዲመራ ነው። እሱ ግን አነጋገሩ የኢትዮጵያ መሪ ነኝ ብሎ ስላሰማ ለውጥ ተደረገ የሚል ስሜት በብዙ ሰዎች ዘንድ ተነገረ እና እሱ ያ ለውጥ የሚባለው ሳየው እንደሆ ስሙን እንኳን ስጠራ ወደም ባርባር ይለዋል። እውነት እነዚህ ሰዎች በስልጣን ላይ ያሉ ለውጥ ሊደረግ ይችላሉ እና እሱ የሚያቀርበው ከአሁን በፊት ተደጋግሞ እንደተናገረው ከኢህአዴግ አፍ የማይወጡ ቃላት በተለየ በኢትዮጵያ ታሪክ ሲኮራ ስናየው ሌላ ምን እንፈልጋለናል? የኢትዮጵያን ታላቅነት ሲናገር ስናየው ሌላ ምን እንፈልጋለናል? ኢትዮጵያን እግዚአብሔር ርዳስ በሚልበት ጊዜ ሌላ ምን እንፈልጋለን? ማለት ጀመርን እና ሌሎቹ ከዚያ ቀጥሎ የሚመጡት እውነት ይሄንን በዚያ እየቀጠለ ሰውም እንደተቀበለው በዚያው አካሄድ የሚሄድ ከሆነ እውነት ለውጥ መጣው የሚል ነው እንግዲህ መነሻ ያደረግኩት። ዶክተር ጌታቸው በጋሻው ይህንን የፕሮፌሰር ጌታቸው ኃይሌን ጽሑፍ አንብበውታል? አዎ፣ አንብቤ ያለሁ። እስቲ እርሶንም እዛው አካባቢ ወደ መጀመሪያ ወደ ጽሑፋቸው መጀመሪያ አካባቢ ትንሽ ላቆየትና ምን ገባወት እርሶ ከዚህ የዶክተር ጌታቸው መነሻ መንደርደሪያ። መልካም መቼም እሳቸው የጻፉትም ተረድቼው ገመግመዋለው ማለት ከባድ እንደሚሆን ትረዱልኛላችሁ ብዬ ገምታለሁ። በግልጽ ከተባሉት የበለጠ በውስጥ ታዋቂ የቀሩት ይበልጣሉ እሳቸው ከሚናገሯቸው ነገሮች ውስጥ እና በእንደዛ ላስቀምጠው እና በአጠቃላይ ስለ ዶክተር አብይ የሰጡትን አሁን በተለይ በዚህ ላይ በጣም ግልጽ አድርገው የተናገሩትን አባባል ከልቤ ወደዋለሁ፣ ደግፈዋለሁ። እንግዲህ እኔ የራሳቸውን አርቲክል ጽሁፍ ሳነብ እኔ ከሞላ ጎደል ከሙሉ ድጋፍ ለዶክተር አብይ ከሚነሳ አመለካከቴ አንጻር ነው ያንን የማየው እና እሳቸው ያሉት ነገር በጣም በተብራራ መንገድ ቢቀርብ እና ሙሉ ድጋፍ ያልተቆጠበ ድጋፍ ለዶክተር አብይ እንደሚጸጥ ቢታወቅ በጣም ደስ ባለኝ ነበር። ምክንያቱም እኔ የዶክተር አብይ ወደ ስልጣን አመጣጥ ኢህአዴግ ፈልጎ ለራሱ መሪ የመረጠው ሂደት አይደለም። አነሳሱ ይለያል። በህዝብ ትግል ተገፍቶ የህዝብን ጥያቄና እሮሮ ሰምቶ ያን በነበረው ሁኔታ ህዝብን ጨቁኖ ለመግዛት እንደማይቻል አምኖ በኢትዮጵያ አንድነት ገናናነት በታሪኳ ላይ ኮርቶ ይህን የኢትዮጵያን አንድነት ደግሞ ለመጠበቅና ለማስቻል የሚቻለው በዋናነት የሁለቱም ትላልቅ ህዝብ ማለትም በአማራና በኦሮሞ መሀል አንድነትን መፍጠር መከባበርን፣ መተማመንን መፍጠር መሆኑን አውቆ ከልብ ጓደኛው ጋር ከአቶ ለማ መገርሳ ጋር አባይን አቋርጠው የኦሮሞ ሽማግሌዎችን የኦሮሞ አባገዳዎችን የኦሮሞ የፖለቲካ መሪዎችን ይዘው ሄደው ይኸው መጣን። የመጣ ነው ማንም ማስገድደውን አይደለም። የመጣ ነው እናንተን ስለምንወድና እናንተ ስለምታስፈልጉን፣ አንድነታችንን ፍቅራችንን ከእናንተ ጋር ሼር ለማድረግ ነው። የመጣ ነው እጅ ተያይዘን ሀገራችን ከገባችበት ችግር ለማስወጣት ነው ብሎ ቀደም ብሎ ነው የተነሱ። ይሄ እንግዲህ መሰረታዊ የኢህአዴግን ተቋም ወይም አቋም የሚያፈርስ ነው። የተጻረረ አቋም ነው። ይሄ ህወሀት ኢትዮጵያን ለመግዛት ያሰበው ህዝቡን በመከፋፈል በተለይም ደግሞ አማራና ኦሮሞውን አጣልቶ ለያይቶ ለመግዛት እነሱ እርስ በርስ እያቦጫጨተ እነሱ ሲዳከሙ በእነሱ መድከም ላይ እሱ እያየለ ሄዶ ለመግዛት ነው አላማው። ፕሮግራሙ ከተመሰረተበት ጊዜ ጀምሮ ያንን በሚያፈርስ መንገዱ ነው ዶክተር አብይ የመጣው በጣም ብዙ ውስጣዊ ትግል አድርጎ እሳቸውም ራሳቸው በጽሁፋቸው ላይ ብለዋል። ከወያኔ አርነት ህዝብ ትግራይ አንድም ድምፅ ለዶክተር አብይ አልተደረገም የመጨረሻ ድምፅ ሲሰጥ ማን የኢህአደግ መሪው በሚባል አንድ ድምጽ ከወያኔ ለዶክተር አብይ አልሄደም። በአንጻሩ መቶ በመቶ የአማራው መለሳቸው ነው የሄደው ለዶክተር አብይ የተወሰነ ኦልሞስት ግማሽ ያህል ደግሞ ከደቡቦቹ ነው ለዶክተር አብይ የመጣው እና ዶክተር አብይ ይሄን የኢህአዴግን የሚባለው ጉድ ለማዳን የመጣ ነው የሚል ሀሳብ ከተሰነዘረ በመሰረቱ ትክክል አይደለም የሚል ነው ያለኝ። ዶክተር ጌታቸው ይህንን አሉ ለማለት ሳይሆን ግን ትንሽ ጥርጣሬዎችን ያሳያሉ። ኃይለ ማርያም ተቀይሮ አብይ መጣ፣ ምን ሌላ ነገር አለ ብሎ የሚያከሩ ሌሎች ሰዎችን ሊጠቅም የሚችል አርጊመንት እዛ ውስጥ ያስገቡ ይመስለኛል። ትክክል ነው አሁን ያሉት ዶክተር ጌታቸው። አንዳንድ ሰዎች በተለያዩ መድረኮች ላይ፣ በተለያዩ ጽሑፎች ላይ እንደውም ዶክተር አብይን የትሮይ ፈረስ ናቸው ኢህአደግ ሆን ብሎ የደረሰበትን መወጣጠር ለማርገብ ብሎ ወደፊት ያመጣቸው ሰው ናቸው እንጂ በትክክልም የመለወጥ ምልክት አይደሉም የሚሉ እንዳሉ ይሰማሉ። እናንተ ምንድን ነው የምትሉት? ምንድን ነው ሀሳባችሁ? ፕሮፌሰር ወደ እርስዎ ልመለስ። እኔ እንግዲህ እንዳየሁት በጽሁፉም ላይ እንዳሰፈርኩት ዶክተር አብይ እውነት የሚናገረው እና ሊሰራው የፈለገው አንድ ከሆነ ሶስት አማራጮች በፊቱ ይኖራሉ። እውነት የሚያምርበት ከሆነ እንደተሰማው ይራመዳል። ወይንም ደግሞ ካልሆነለት ይለቃል። ወይንም ደግሞ እየታዘዘ ይኖራል። እንዳሰማን ከተራመደ ወይ ያሸንፋል ወይንም ይሰዋል ነው ያልኩት። ምን ማለቴ ነው? አሁን ይሄ ሰውዬ እንዳየ ነው እንደ ተናገረው ከሆነ ኢትዮጵያን ታላቅነት ሊመልስ የኢትዮጵያን ሕዝብ አንድ ሊያደርግ ፈልጓል። ይሄ ልክ ነው ዶክተር ጌታቸው እንዳለው የወያኔዎች ተጻራሪ አቋም ነው። ግን እነዚህ ሰዎች ዝም ያሉት እነሱ ያልቻሉትን ወይንም ደግሞ ሊለውጡ ፈልገው ሌላ ሰው ፈቀዱለት ምክንያቱም ስልጣን ላይ ነው ያሉት። እና የእኛ አገዛዝ ህዝቡን የማይቀበለው ከሆነ እሱ ይሞክረው ብለው ፈቀዱለት ወይ ይሄንን ለማድረግ ፈቀዱለት ወይ? ከፈቀዱለት ጌታቸው የሚለው ተገድደው ነው ነው የሚለው ፈቅደውለትም ሊሆንም ይችላል። ምክንያቱም ስልጣኑን በእጃቸው ነው ያለው። ሊያፋጁንም ይችላሉ ግን ይሄንን አላደረጉም እና አለማድረጋቸው መፍቀዳቸው ይሆኑ የሚል ስሜት ነው ያደረብኝ። እና ከፈቀዱ ደግሞ የሚመሰገኑ ናቸው እንጂ በቀል የምንወስድባቸው ሊሆኑ አይገባም የሚል ስሜት ነው። እንግዲህ እኔ የገለጽኩት ባጭሩ፣ አብይ፣ የተናገረው እውነቱን ከሆነ አሁን እሱ አንድ ግዴታ ውስጥ ገብቷል። ለእኛ ለኢትዮጵያ ሕዝብ እናንተ የምትፈልጉትን አረግላቸዋለሁ ብሎ ግዴታ ገብቷል። አሁን ያንን ግዴታ እንዴት አድርጎ ነው በስራ ላይ የሚያውለው? ሕገ መንግስቱ ይፈቅድለታል እስከ ተወሰነ ድረስ ለማድረግ ይፈቅድለታል። ያንን እየገፋ ይሄዳል። ያን ጊዜ እነሱ ይቃወሙት ይሆናል። ከተቃወሙት የኢትዮጵያን ህዝብ እንደ መቃወም ስለሆነ ህዝቡ ዝም አይልም። ሊሰውትም ቢፈልጉ ከህዝብ ጋር መጣላት ነው። ህዝብን ተጣልቶ ደግሞ ህዝብን መግዛት አይቻልም እና ያሸንፍ ይሆናል የሚል እምነት ነው ያለኝ። እሺ ዶክተር ጌታቸው በጋሻው። እሺ መልካም ፕሮፌሰር ጌታቸው አሁን ባሉት ላይ በጣም እስማማለሁ፣ በተለይ ለዶክተር አብይ በቀረቡት አማራጮች ላይ ወይ በገባልን ቃል መሰረት ወደፊት መገስገስ እና ውጤቱን መቀበል ወይ እየታዘዘ መኖር ወይንም ደግሞ ጥሎ መጥፋት ነው። እየታዘዘ መስራት የሚባለው ነገር ለዶክተር አብይ አማራጭ ሊሆን አይችልም ምክንያቱም ሰው ይሄን ያህል ተናግሮ መልሶ ቃሉን አጥፎ ዋሽቶ ለመኖር የሚችል ካለ እኔ እንጃ። የሰውነትን ባህሪ የሌለው ሰው ነው የሚሆነው እና ዶክተር አቢይ ወደዛ ደረጃ ይወርዳል ብዬ ፈጽሞ አልጠብቅም። ዋናው ነገር እነ ዶክተር አቢይ የመጣው ወያኔ ፈቅዶለት አይደለም። እስከ መጨረሻዋ ደቂቃ ድረስ ታግለዋል። በወያኔ ሀሳብ ቢሆን የሚቀጥለው የኢትዮጵያ ጠቅላይ ሚኒስትር አቶ ሽፈራው ሽጉጤ በተለይ አቶ ሽፈራው ሽጉጤ ሊ በኢትዮጵያ ሕዝብ ላይ በተለይ በአማራው ላይ በደቡብ ግዛቶች የፈጸማቸው ወንጀሎች እንዳሉ ሆነው በዛ ላይ የጠቅላይ ሚኒስትርነትን ሹመት እንዲያገኝ ነበር። አይታችሁ ከሆነ አገን የወያኔ ድምፅ ሙሉ በምርጫው ጊዜ ድምጻቸውን ካልሰጡት ስምንቱና ላይ የወያኔ ድምጽ ለአቶ ሽፈራው ሽጉጤ ነበር የሄደው። ይሄ በግልጽ እዛ ውስጥ የነበረውን ትግል ወያኔዎች እንዳልፈቀዱለት ግን በዋናው በኢትዮጵያ ህዝብ ትግል ተገፍቶ የመጣና ያንን የወቀለ ስለነበረ በዛው በኢህአዴግ ውስጥ ያንን ሞገስ ያንን ኃይል አግኝቷል በዛ ምርጫ ጊዜ። ስለዚህ በገባልን ቃድ መሰረትም ከዛም መራጮች የሚሰራበት ኃላፊነት እሱ ያለው አማራጭ መቀጠል ነው። እነኝህን ተስፋ አድርጎ በሰጠል በእርግጥ አሁን በተግባር ብዙ ነገሮችን ሲያደርጋል እና ያ ደግሞ የራሱ ምክንያት ይኖረዋል፣ ሊገለጽ የሚችል ግን አሁን በቅርብ ጊዜ እንኳ እዛ ምርጫው ላይ እንኳ የነበረውን ችግር ለምርጫው ሲደርሱ እንዲታሰሩ ውሳኔ ተላልፎባቸው እንደነበረና ያ በተግባር ላይ እንዳልዋለ ሁሉ እየተነገረ ነው። ከዛ ወያኔ አሁን እነኝ ነገሮች እሱ የሚላቸውን እንዲያደርግ ይፈቅዱለታል ለሚለው እርግጥ ጠቅላይ ሚኒስተር መለስ ዜናዊ ለራሱ ያዘጋጀው ሕግ ነበር እና ያንን በሙሉ ወስዶ ጠቀምበታለሁ ብሎ ስልጣኑን አስረግጦ እየተናገረ ለማድረግ መሞከር አለበት። ግን የወያኔ ወታደራዊ ኃይል ብሮ ተገልለው የነበሩት እነስዬ አብርሃ እንኳ ወደ መቀሌ ተሰብስበው ተመልሰው አሁን አንድ ሁለት ሶስት ቀን በፊት ዝግ ስብሰባ አድርገው በኒህ ጠቅላይ ሚኒስትር ላይ አድማ ሲመቱ እንደነበረ የሚወጡ መረጃዎች፣ ዜናዎች አሉ። እንቅፋት ለመሆን፣ ለማሰናገል ሁለት ነገር አንድ ውሳኔዎቹ በተግባር ሌሎች ኢትዮጵያ ውስጥ ለመሆን እንዳይችሉ ወታደርንና ሰኪው ደህንነትን በምንም አይነት እንደማይለቁለት ሁለተኛ ደግሞ ትግራይን አስመልክቶ ምንም አይነት ውሳኔ ለማድረግ እንደማይችል በነኚህ ሁለት ነገሮች ላይ ተስማምተው ወጥተዋል የሚል መረጃ አለ። እነኚህን ስንመለከት ጠቅላይ ሚኒስትር አብይ ትልቅ ፈተና ውስጥ መግባቱን ነው እና ከዚህ ፈተና ውስጥ እንግዲህ እንዴት ይወጣል የሚባለው እኛ ጥርጣሬ የተሞላበት ምናምን ነገር ሳይሆን ሙሉ ድጋፍ ሙሉ ድጋፋችንን ከሱ ጀርባ አድርገን ትግል ደግሞ ከትግል ወደ ኋላ እንዳንል ወስነን። ለምሳሌ አሁን የወርቅ ማዕድኑን በሻኪሾ አካባቢ እንደገና መልሰው ሊቆፍሩ ሲዩ ህዝቡ እንዴት እንደወጣ ታያላችሁ። የጊዜያዊ አዋጅ፣ ወታደራዊ አስቸኳይ አዋጅ እየተባለ ያንን እንኳ ጥሶ ወጥቶ ህይወቱን መስመር ላይ አስቀምጦ ህዝብ ይታገላል። ይሄንን ነው በየቦታው እያደረግን ዶክተር አብይን ለመርዳት እና የበለጠ ህዝባዊ ኃይል አለም አቀፋዊ ኃይልና ድጋፍ ኦልሬዲ አግኝቷል። and that better of a job እንዲቀጥል ለማድረግ ማስቻል እና ህዝባዊ ሀይልን ከጀርባው ለማሰለፍ በጣም መስራት ያለብን የሚመስለኝ ከተጠራጠር ነው። እናዳክመዋለን፣ ወያኔዎች ይረማመጡበታል። ዶክተር ጌታቸው በጋሻው አሁን ከሰጡት ማብራሪያ አንድ መረጃ ነገር ተናግረዋል። የህወሃት መሪዎች አባላት ነባርም የአሁኖቹም ከዛ በተረፈ ደግሞ በተቃውሞ ጎራ እንኳን ተሰልፈው የሚገኙት ነው መቀሌ ላይ ተሰብስበው ወታደራዊውን ሀይል በህ ህወሓት ዙሪያ ማጠናከር እንደሚያስፈልግ እየነገሩ ነው ያሉት። ምን ማስረጃ አለሁት ለዚህ? ዶክተር ጌታቸው እንግዲህ እሱም በዚህ ነው ብዬ ይሄን የምጠቅሰው ሳይሆን በዜና አካባቢ አሁን ለመጥቀስ ባልገደብ ደስ ይለኛል። ግን ይሄ እውነታ እንደተፈጠረ የተሰማ መሆኑ ብቻ ተናግሬ ባል ተጨባጭ መረጃ ነው አለኝ የሚሉት የሚያምኑት የሚያምኑት ምንጭ ነው የሰማሁትን ነው የምናገረው ያለው እና እነሱ በሙሉ ትግራይ ውስጥ ተመልሶ መሰብሰባቸው እሱ ተጨባጭ ነው። እሱን ፕሮዲስ እሱን ለማቅረብ ይቻላል፣ ግን እዛ ውስጥ ገብተው ምን ተነጋገሩ ለሚለው የወጣውን መረጃ ለመጥቀስ በአሁኑ ጊዜ ፈቃደኛ አይደለሁም። የተከበራቸው አድማጮች ይህንን ዶክተር ጌታቸው በጋሻው መቀሌ ላይ ተካሂዷል ያሉትን ስብሰባ አስመልክቶ ስብሰባው ስለ መጠራቱ፣ ስለ ይዘቱና ስለ ተሳታፊዎቹ ለጊዜው ቪኦኤ ከሦስተኛ ወገን ያገኘው ማረጋገጫ እንደሌለ እንገልጻለን። ውይይቱ ይቀጥላል። ያድምጡት።